የኢትዮጵያ መንግስት ሰብአዊ መብትን የሚያስከብረው ለህዝቡና ለፍትሕ ሲል ነው ያሉት የፌዴራል ጠቅላይ አቃቢ ሕግ አዳነች አበቤ፣ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ በኢትዮጵያ የጸጥታ ኃይሎች አማካኝነት ይፈጸማል ያለውን የሰብአዊ መብት ጥሰት በተመለከተ ያወጣው ሪፖርት ዝርዝር ጉዳይ ላይ ምርመራ እየተደረገበት መሆኑን ተናግረዋል። ሙክታር ጀማል የፌዴራል ጠቅላይ አቃቢ ሕግ አዳነች አበቤን አነጋግሯል፣ እንደሚከተለው ይቀርባል። የአሚኒስቲ ኢንተርናሽናል የሰብአዊ መብት አያያዝ ዘገባን በተመለከተ መግለጫ የሰጡት የኢትዮጵያ ጠቅላይ አቃቤ ህግ ወይዘሮ አዳነች አቤቤ አሚኒስቲ ኢንተርናሽናል ያወጣው መግለጫ የማጣራት ስራ እየተሰራ መሆኑን ለቪኦኤ ገልጸዋል። ወይዘሮ አዳነች አቤቤ እንደተናገሩት የአሚኒስቲ ኢንተርናሽናል ዘገባን እውነተኛነት እና ገለልተኛነት በመመርመር እውነት በሆነበት ልክ መወሰድ ያለባቸው እርምጃዎች እንደሚወሰዱና ሐሰት ሆኖ ከተገኘ ወይንም ከተጋነነም ከሪፖርቱ ይዘት ጋር ተያይዞ እንዲስተካከል ጥረት ይደረጋል ብለዋል። እዚህ አካባቢ ላይ በተለይ ምዕራብ ጉጂ እና ምስራቅ ጉጂ አካባቢ የሰብአዊ መፍሰቶች አሉ የተባሉበት ህጋዊ መንግስትም በህገ ወጥ መንገድ ለመጣልና ወደ ስልጣን ለመምጣት የታጠቀ ኃይል ውጊያን የከፈተበት ቦታ ነው። መንግስት ህዝቡን መከላከል ይገባዋል። ተመጣጣኝ ነው ወይ ወይስ አይደለም ለማለት ግን የተባለውን ነገር ሁሉም ትክክል መሆን ስላለመሆኑ፣ እንዴት ተፈጸመ እውነት ተፈጽሟል ወይ የሚለውን ማጣረት እና እውነት ከሆነ መንግስት ተነሳሽነት አለው። የህግ የበላይነትን ማክበር ስራው በአንድ በኩል፣ በሌላ በኩል ደግሞ ህግ የበላይነትን በምናከብርበት ሰዓት የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄዎችን ማድረግ ስለሚገባል ይህንን የተላለፈ አካል ተጠያቂ ይደረጋል። ሀሰት ከሆኑ ደግሞ ወይም የተጋነኑ ከሆኑ በምናደርገው ማጣ አራት መሰረት ለህዝብም ለአምኒስቲ ኢንተርናሽናል እውነቱን የምናስረዳና የምንገልፅ ይሆናል። ወይዘሮ አዳነች አቤቤ በማከልም አምኒስቲ ኢንተርናሽናል ስለ ዘገባው ለኢትዮጵያ መንግስት ያሳወቀ መሆኑን ገልጸው ነገር ግን የቀረበውን ሪፖርት አጥንቶ መልስ ለመስጠት በቂ ጊዜ ሳይሰጥን ለመገናኛ ብዙሀን አሰራይቷል ሲሉ ወቅሰዋል። አምንስቲ ኢንተርናሽናል ያደረገውን ማጣራት እና ዘገባ በተመለከተ መረጃው እንደደረሰ የሁለት ሳምንት ጊዜ ነበር የተሰጠው እና እሱም መነሻ በማድረግ እያንዳንዷን ነገር ማጣራት ስለሚያስፈልግ ወደ ቦታው ላይ ቡድን አቋቁመን ልከናት። እንደሚታወቀው በአሁኑ ሰዓት በኢትዮጵያ የኮሮና ቫይረስ ወረርሽኝ ስጋት ያለበት ወቅት ነው። በሌላ በኩል የተጠቀሱት ቦታዎች ላይ ሰብዓዊ መብት ተደረገ የተባሉበት ቦታዎች አካባቢ ራቅ ያሉና መሰረተ ልማቱም እንደዚሁ በቀላሉ በአንድ ጊዜ ተደርሶ ሰዎች ጋር ደርሶ ማጣራት የሚያስችል ባለመሆኑ በተባለው ጊዜ ገደብ ውስጥ መጨረስ አልቻልንም። በዚህ ሁኔታ እያለ ሪፖርቱ የተለያዩ ሚዲያዎች ተለቋል። ስለዚህ አሁንም ቢሆን እያደረግን ያለ ነው። ይህ የህግ የበላይነት በሀገራችን መከበር አለበት። ሰብአዊ መብትም በሚገባ በምንችለው ልክ ማክበርና መጠበቅ ይኖርብናል። በዚህ በኩል መንግስት ትልቅ ተነሳሽነት አለው። ጊዜውን በተመለከተ ከአሁን በኋላ በምን ያህል ጊዜ ነው ለዓለም ይፋ ይሆናል ተብሎ የሚጠበቀው የእናንተ ጥናት? ሪፖርቱ በቅርብ ጊዜ ያልቃል። በፍጥነት ዘገባዎቹን ሁሉንም እዛ ላይ የተቀመጡትን በትክክል መረጃ ለማግኘት ቦታው ላይ መድረስ እና መስራት ተገቢ ስለሚሆን በአጭር ጊዜ ውስጥ እንሰጣለን። አጭር ጊዜ የምንለው እና በዚህ ቀን ብቻ የማንለው በዋናነት በአሁኑ ሰዓት ከፍተኛ የኮሮና ቫይረስ ስጋት አለ። በጥንቃቄ ነው እያንዳንዳቸውን ሰዎች መፈለግ መድረስ ያለብን። አንዳንዶቹ ቦታ ደግሞ ወቅት የታጠቀ ኃይል ያለበት ቦታ ላይ በመሆኑ ምክንያት ምቹ አይደሉም እና ወዲያውኑ ደርሰ እንደ ልባጣ አጣሰም ትመለስበት ቦታ እና ሁኔታ የለም ስለዚህ ጥንቃቄዎች ያስፈልጋሉ በተቻለ መጠን ግን መፍጠን እንዳለብን አስቀምጠን በዛ ሁኔታ ነው እየሄድን ያለ ነው መንግስት ሰብአዊ መብትን የሚያከብረው በዋናነት ለዜጎቹ ዋስትና ሲል ነው ያሉት ጠቅላይ አቃቢ ህጓ ወይዘሮ አዳነች አቤቤ ምርመራው እንደተጠናቀቀ ቀጣዩ ሂደት ለሁሉም አካላት ይፋ ይደረጋል ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።